ነጋት ቡላ አመሰገን ታፋን አማራቶች ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው በሃያ አምስትና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ማክሰኞ ሰኔ 9 2012 ዓ.ም ምሽት ዝግጅታችን ጀመረ። እዚህ ዩናይትድ ስቴትስ እንደምንለው ሕገ መንግስት ላይ የፕሬስ ነጻነት አንደኛ ማሻሻያ ወይም ፈርስት አሜንድመንት የሆነው በአጋጣሚ አይደለም። ምክንያቱም ለህዝቡ በነጻነት መረጃ የሚያደርስ ነጻ ሚዲያ ከሌለ ዴሞክራሲያዊ ህብረተሰብ ሊኖር ስለማይችል ነው። በዓለም አቀፍ የፕሬስ ነጻነት ቀን ይህንን የተናገሩት የአሜሪካ ድምፅን ለአራት ዓመታት በዲሬክተርነት የመሩት አማንዳ ቤኔትና ምክትላቸው ሳንዲ ስጉራ ትላንት ሰኞ ስራቸውን በፈቃዳቸው ለቀቁ። በአብይ ርዕስ የምንመለስበት ዘገባ ይኖረናል። የአገር ሽማግሌዎች በመቀሌ ለኢትዮጵያ ህዝብ ሰላምና አንድነት መስራት አለብን። ውስጣዊ አንድነታችንን ማጠንከር አለብን። ውስጣዊ አንድነታችን ሲጠነክር ውጮችን መመከት እንችላለን። ስለዚህ ይህንን መልእክት ለማስተላለፍ ነው የመጣ ነው። የአገር ሽማግሌዎች ምክትል ሰብሳቢ ፓስተር ዳንኤል ገብረስላሴ ናቸው። ዘገባ አለን። ጤና ይስጥልኝ። እንደምናመሻችሁ፣ ክቡራን አድማጮች፣ የምሽቱ አስተናጋጃችሁ ጽዮን ግርማ ነኝ። ዝግጅቶቻችንን በፌስቡክ ላይቭ እና በአህዱ ራዲዮ 94.3 ላይ በቀጥታ ማዳመጥ ትችላላችሁ። ብርሃን ኃይሉ ስርጭቱን ታቀናብርልናለች። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ። እንደምናመሻቸው አድማጮች፣ ዜናውን ማንብላችሁ አዳነች ፍስሃዬ ነኝ። የአውሮፓ ህብረትና አባል መንግስታቱ ኢትዮጵያ የኮቪድ-19 ወረርሽኝን ለመመከት የምታደርገውን ጥረት ለማገዝ ከ19 ቢሊዮን ዶላር ያላነሰ ገንዘብ ማንቀሳቀሱን በአዲስ አበባ የህብረቱ ሚስዮን አስታውቋል። ይህ ድጋፍ የተለያዩ ተቋማትን ከወረርሽኙ ተጽዕኖ ለመታደግ እንደዋለም ተገልጿል። መለስካቸው አመሃ ዝርዝራለው። ህብረቱ ዛሬ ይፋ ባደረገው መግለጫ ህብረቱና አባል መንግስታቱ ይህንን 487 ሚሊዮን ዩሮ ወይም 19 ቢሊዮን ብር ኢትዮጵያ በተለያየ መልኩ ኮቪድ-19ን ለመመከት የምታደርገውን ጥረት ለማገዝ ሲያንቀሳቀሱ ከሀገሪቱ መንግስት ጋር ለዓመታት በዘለቀው ትብብር ላይ በመመስረት እንደሆነ ያስረዳል። ህብረቱ ከኢትዮጵያ መንግስት ጋር የጤናና ማህበራዊ ተቋማትን ወይም ስርዓቶችን ማጠናከርን ጨምሮ ተላላፊ በሽታዎችን በመከላከልና ሰብአዊ ድጋፎችን በመስጠት ቲም ዩሮፕ ወይንም የአውሮፓ ቡድን እስከ ዛሬ ድረስ ያወጣው ገንዘብ 487 ሚሊዮን ዩሮ መድረሱን ያብራራል። የኢትዮጵያን የጤና ስርዓትንና የለይቶ ማቆያ ጣቢያዎችን መደገፍ ማህበራዊ ደህንነትን ማጠናከር እንዲሁም በምጣኔ ሀብቱ ላይ የኮሮና ቫይረስ ወረርሽኝ የሚያሳድረውን ተጽዕኖ በመመከት ረገድ አስተዋጽኦ እያደረገ እንደሚገኝም አመልክተዋል። የአውሮፓ ህብረትና በርከት ያሉ የህብረቱ አባላት ኤምባሲዎች እንዲሁም ኤጀንሲዎች ከሀገሪቱ የገንዘብ ሚኒስቴር፣ የጤና ሚኒስቴርና የህብረተሰብ ጤና ኢንስቲቱት ጋር በቅርበት ሲሰሩ እንደቆዩም መግለጫው ይናገራል። መግለጫው የአውሮፓ ቡድን ወይንም ቲም ዩሮፕ ለተለያዩ የተባበሩት መንግስታት አካላትና ለዓለም ጤና ድርጅትም አስተዋጽኦ እያደረገ መሆኑን ይናገራል። መለስካቸው ካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። በሰሜን ሸዋ ዞን በኮሮና ቫይረስ መያዛቸው ተረጋግጦ ለጊዜው ያሉበት ካልታወቀው 16 አሽከርካሪዎች እና ረዳቶች ውስጥ 12 መገኘታቸውንና ወደ ለይቶ ማከሚያ ማዕከል መግባታቸውን የሰሜን ሸዋ ዞን የመንግስት ኮሚኒኬሽንስ ጉዳዮች መምሪያ ገለጸ። መስፍን አራጌ ዝርዝር ዘገባ አድርሶናል። ትናንት በአማራ ክልል ምርመራ ተደርጎላቸው ቫይረሱ እንዳለባቸው ከተረጋገጠው 33 ሰዎች 22ቱ ከሰሜን ሸዋ ዞን መሆናቸው በአካባቢው ድንጋጤን ፈጥሮ ነበር። ምርመራ ካደረጉ አነስተኛ ሰዎች ውስጥ በርካቶቹ ላይ ቫይረሱ መገኘቱ ብቻ ሳይሆን ቫይረሱ አለባቸው የተባሉ አስራ ስድስት አሽከርካሪዎችና ረዳቶች ለጊዜው አለመገኘታቸው ሁኔታውን አሳሳቢ አድርጎት ቆይቷል። ዛሬ ከወደ ሰሜን ሸዋ መንግስት ኮሚኒኬሽን መምሪያ የተሰጠው መረጃ እንዳረጋገጠው ግን ቫይረሱ አለባቸው ከተባሉት አሽከርካሪዎችና ረዳቶች አብዛኞቹ ተገኝተዋል። መምሪያ ሀላፊው ማሙሽ ልማ ትላንት መረጃ ከወጣ በኋላ ወዲያውኑ የገቡ አሉ ከዛ ዘግይቶ ዛሬም ድረስ ደግሞ እየገቡ ያሉ እና እስካሁን ባለው መረጃ መሰረት ከአስራ ስድስቱ የውጤታቸው ፖዘቲቭ የሆኑ አሽከርካሪዎች እና ረዳቶች አስራ ሁለቱ በደብረ ብርሃን ከተማ ለይቶ ማቆያ ገብተዋል። ሁለቱ ደግሞ አጋጣሚ የሚኖሩትም አዲስ አበባ ስለሆነ በአዲስ አበባና ያሉት አንደኛው በአሁኑ ሰዓት ምናልባትም ከሰዓት በፊት በነበረው ወደዚሁ ጉዞ ላይ እንደነበረ ነው። ዛሬ ጠዋት የነበረ መረጃ ምናልባት እስካሁንም ገብቶ ሊሆን ይችላል። አንደኛው ሰው ነው። እሱም እያፈላለገን ያለ ነው። ስልኩ ስላልሰራ ነው። አዲስ አበባ ላይ ያሉት ሁለት ሰዎች ወደ ለይቶ ማቆያ እንዲገቡ ተደርገዋል። እነርሱን ባለን አሰራር መሰረት አዲስ አበባ ካለው የመንግስት መዋቅር ጋር በመነጋገር ባሉበት በዛ ወደ አዲስ አበባ ላይ ቶ ማቆያ እንዲገቡና የሕክምና ክትትል እንዲደረግላቸው መግባባት ላይ ፈጥረናል። አስተያየታቸውን የሰጡ የደብረ ብርሃን ነዋሪ ግን ናሙና የሰጡ ሰዎች ውጤታቸው እስኪገለጽ ባሉበት ወይም በቀላሉ ሊገኙ በሚችሉበት አካባቢ መቆየት ሲገባቸው እንደፈለጉ እንዲንቀሳቀሱ መደረጋቸው የምርመራውን ዓላማ ፍሬቢስ ያደርገዋል ይላሉ። ለዚህም ነው የዞኑ ኮሮና መከላከል ግብረ ኃይል እንሳሮ ወረዳ ላይ ካጋጠመው ስህተት መማር አልቻለም ሲሉ የተቹት ባለፈው ሳምንት እንሳሮ ፍሎሪዳ ውስጥ ቫይረሱ የተገኘበት ግለሰብ ቀብር ላይ ታድመዋል ተብሎ የተጠረጠሩ አርባ አምስት ሰዎች ከቀናት በኋላ ተፈልገው ወደ ለይቶ ማቆያ እንዲገቡ መደረጉ፣ ይታወሳል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ። የኢትዮጵያ የጤና ሚኒስቴር ባለፉት 24 ሰዓታት ውስጥ በተደረጉ አምስት ሺ አንድ መቶ ሁለት የላቦራቶሪ ምርመራዎች አንድ መቶ ዘጠኝ ሰዎች የኮሮና ቫይረስ ተገኝቶባቸዋል ሲል በፌስቡክ ገጹ አስታውቋል። በአጠቃላይ በኢትዮጵያ ቫይረሱ በምርመራ የተገኘባቸው ሰዎች ቁጥር 3630 ደርሷል። በዛሬው ዕለት ቫይረሱ የተገኘባቸው ሰዎች 60 ወንዶችና 49 ሴቶች ሲሆኑ ከአንድ ዓመት እስከ 79 ዓመት የዕድሜ ክልል ውስጥ የሚገኙ ናቸው። 81 ሰዎች ከአዲስ አበባ፣ 9 ከኦሮሚያ፣ 4 ከሶማሌ፣ አራት ከደቡብ ክልል፣ ሦስት ከአማራ፣ 3 ከትግራይ፣ ሦስት ከአፋር እና ሁለት ሰዎች ከሐረሬ ክልል ናቸው። በዛሬ ዕለት አንድ ሰው በኮሮና ቫይረስ ሕይወታቸው ማለፉ ታውቋል። የጤና ሚኒስቴሩ ከጤና ተቋም በወሰዳቸው አምስት የአስከሬን ናሙናዎችና ከማህበረሰብ ከተወሰዱ አስራ አምስት የአስከሬን ናሙናዎች መካከል የተገኙ ናቸው። ሟቿ ግለሰብ የ45 ዓመት ዕድሜ የአዲስ አበባ ነዋሪ ኢትዮጵያዊት መሆናቸው ታውቋል። በአጠቃላይ ቫይረሱ የተገኘባቸውና ሕይወታቸው ያለፈ ሰዎች ቁጥር ስልሳ አንድ ደርሷል። በሌላ መልኩ በትላንትና ዕለት 118 ሰዎች 115 ከአዲስ አበባ እና 3 ከትግራይ ክልል ያገገሙ ሲሆን በአጠቃላይ በሀገሪቱ ከበሽታው ያገገሙ ሰዎች ቁጥር 738 መሆኑን የጤናው ሚኒስቴር ጠቁሟል። በብሩንዲ አዲስ የተመረጡት ፕሬዚደንት ኤቨርስት እንዲያ ሽሚዬ በመጪው ሐሙስ ቃለ መሐላ እንደሚፈጽሙ የዜና ዘገባዎች ዘግቧል። ተሸኙ የሀገሪቱ ፕሬዚደንት ፔየር ንኩርንዜዛ ካረፉ ከአንድ ሳምንት በኋላ መሆኑ ነው። ተመራጮ ፕሬዚደንት በተቻለ ፍጥነት ቃለ መሐላ እንዲፈጽሙ የሀገሪቱ ህገ መንግስታዊ ፍርድ ቤት ባለፈው ሳምንት በይኗል። እንዳይሽሜ ቃለ መሐላ እንዲፈጽሙ የታቀደው በመጪው ነሐሴ ወር ላይ ነበር። ከእንኩርንዚዛ ሞት በኋላ ግን በመጪው ሐሙስ በመዲናዊቱ ጊቴጋ ቃለ መሐላ እንደሚፈጽሙ ተዘግቧል። ተመራጩ ፕሬዚደንት እንኩርንዚዛን እንዲተኩ በሀገሪቱ ገዢ ፓርቲ ተሰይመው ነበር የተወዳደሩት ባለፈው ግንቦት ወር በተካሄደው ምርጫ ከ60 ከመቶ በላይ ድምፅ አግኝተው ነው ያሸነፉት። ስልጣን ላይ የሚቆዩበት ጊዜ ሰባት ዓመታት ይሆናል። በሞዛምቢክ መዲና ማፑቱ የሚገኘው ትልቁ ገበያ ለሁለተኛ ቀን እንደተዘጋ ነው። ኮሮና ቫይረስን ለመከላከል ሲባል ለሶስት ቀናት ያህል ገበያውን በኬሚካል ለማጽዳትና በአዲስ መልክ ለማደራጀት ለሶስት ቀናት ያህል እንዲዘጋ መታቀዱ ታውቋል። በመዲናይቱ የሚገኙ 63 የገበያ ማዕከሎችን እና አምስት የገበያ መናኸሪያዎችን ከቫይረሱ ለማጽዳትና በነጋዴዎችና በደንበኞች መካከል የአካል መራራቅ መስመር ለማድረግ ቀስ በቀስ በጊዜያዊ መልክ እንደሚዘጉ ተገልጿል። የከተማይቱ የጤናና የማህበራዊ ኑሮ ደህንነት ካውንስለር አሊስ ደ አርብሪው ባለፈው ዓርብ ባደረጉት ጋዜጣዊ ጉባኤ በአንዳንድ የከተማይቱ ገበያዎች የኮቪድ-19 ቫይረስ በመገኘቱ የገበያዎቹ መዘጋት ወሳኝ ነው ብለዋል። የገበያዎቹን ማጽዳትና በአዲስ መልክ የማደራጀት ተግባር በመጪው ወር ማብቂያ ላይ ይጠናቀቃል ተብሎ ይጠበቃል። እስካሁን ባለው ጊዜ ሞዛምቢክ ውስጥ ከ600 በላይ የኮሮና ቫይረስ በሽተኞች እንዳሉ ተዘግቧል። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ሬዲዮ ጣቢያ ነው። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ዛሬ በአንዳንድ የፖሊሶች አሰራር ላይ ለውጥ የማድረግ እርምጃ ይፈርማሉ ተብሎ ይጠበቃል። ዓላማው የፖሊሶችን አሰራር ለማስተካከል መሆኑን አንድ ከፍተኛ የአስተዳደሩ ባለስልጣን ገልጸዋል። አንድ ከፍተኛ ባለስልጣን ትላንት ለጋዜጠኞች በሰጡት መግለጫ ፖሊሶች በኃይል አጠቃቀም ላይ ያላቸውን አያያዝ ለማስተካከል ስልጠና እንደሚሰጣቸው ገልጸዋል። ሌላው ዘዴ ደግሞ ፖሊሶች ጥቃት አልባ የሆነ የድረሱልን የስልክ ጥሪ ሲደረግላቸው ከማህበራዊ ኑሮ ሰራተኞች ጋር ሆነው የሚሄዱበት አገልግሎት መመስረት እንደሆነ ተገልጿል። ይህ እንግዲህ በተለይም ከአእምሮ ህመምና ከአደንዛዥ እጽ መውሰድ ጋር የተያዘ ሲሆን ነው ተብሏል። በሀገሪቱ ዙሪያ የፖሊሶች አያያዝን በሚመለከት ሰፊ ለውጥ እንዲደረግ በምክር ቤት ውይይት እየተካሄደ መሆኑ ታውቋል። አሁን ደግሞ በተለያዩ ሀገሮች የኮቪድ-19 ሁኔታ እንመለከታለን። በቻይና መዲና ቤዥንግ ውስጥ ቢያንስ 106 ሰዎች በኮሮና ቫይረስ በመያዛቸው የቫይረሱን የበለጠ መስፋፋት ለመከላከል ሲሉ የሀገሪቱ ባለሥልጣኖች ቢያንስ በ21 መንደሮች ላይ የመንቀሳቀስ ገደብ ደንግገዋል። በዥንግ ውስጥ 27 ሰዎች በቫይረሱ እንደተያዙ የተገለጸው ባለፈው ሐሙስ ነበር። ቫይረሱም ሽንፋንዲ ከተባለው በከተማይቱ ደቡባዊ ምዕራብ ከሚገኘው የአሳ ገበያ ጋር የተያዘ መሆኑ ተዘግቧል። ዘጠና ሺህ የሚሆኑ እንቅስቃሴ በታገደባቸው አካባቢዎች የሚኖሩ ሰዎች ከቤታቸው እንዳይወጡና ምርመራ እንዲደረግላቸው ታዝዘዋል። ለከፍተኛ የቫይረሱ አደጋ የተጋለጡ ናቸው የተባሉ መንደሮች ነዋሪዎች ከከተማይቱ እንዳይወጡ የቤዥንግ ባለስልጣኖች አዘዋል። ኒውዚላንድ ራሷን ከኮሮና ቫይረስ ነጻ ማውጣቷን ከጥቂት ቀናት በፊት የገለጸች ቢሆንም ሁለት በቫይረሱ የተያዙ ሴቶች እንደተገኙ ዛሬ ያስታውቃለች። ሁለቱ ሴቶች በሞት አፋፍ ላይ ያሉ የቤተሰብ አባልን ለመጠየቅ ከለንደን ይሄዱ ናቸው ተብለዋል። የዓለም የጤና ድርጅት ኮሮና ቫይረስ ሊደርስበት የማይችል አካባቢ አለ ብሎ እንደማይገምት አስገንዝበዋል። በርካታ የአውሮፓ ሀገሮች ድንበሮች ለአህጉሪቱ የአየር በረራ ክፍት በሆኑበት በአሁኑ ወቅት ስለ አስተማማኝነታቸው ጉዳይ ከጋዜጠኛ ለቀረበላቸው ጥያቄ ሲመልሱ ነበር የድርጅቱ የአስቸኳይ ጊዜ ፕሮግራም ኃላፊ ዶክተር ማይክል ራያን ይህን ያሉት የዓለም የጤና ድርጅት ኃላፊ ዶክተር ቴድሮስ አድሃኖም የኮሮና ቫይረስ መዛመት ያዘገመባቸው በሚመስሉ ሀገሮችን ቢሆን ቫይረሱ ዳግም ሊከሰት እንደሚችል በመግለጽ አስጠንቅቀዋል። ከደቡብ እስያ ሀገሮች የፓኪስታን ነዋሪዎች አስፈላጊውን ጥንቃቄ ካላደረጉ በስተቀር በቫይረሱ የሚያዙ ሰዎች ብዛት እስከ መጭው ወር መጨረሻ ላይ እጥፍ ሊሆን እንደሚችል ጠበብ ተናግረዋል። በአሁኑ ጊዜ ፓኪስታን ውስጥ 144478 የቫይረሱ በሽተኞች እንዳሉ፣ 2729 ሰዎች ደግሞ ሕይወታቸው ማለፉን የጆንስ ሆፕኪንስ ዩኒቨርሲቲ አስታውቋል። አድማጮች የምሽቱ ዜናችን እዚህ ላይ አበቃ። ይህ ከአሜሪካ ድምጽ ራዲዮ ጣቢያ በአጭር ሞገድ በ22 ሜትር ባንድ በ13765 ኪሎሄርዝ በ25 ሜትር ባንድ በ1240 ኪሎሄርዝ በ31 ሜትር ባንድ በ9485 ኪሎሄርዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የማክሰኞ ሰኔ 9 2012 ዓ.ም ምሽት ፕሮግራም ነው። በፌስቡክ ላይቭ አት ቪኦ አማሪክ እንዲሁም በአህዱ ራዲዮ 943 ላይ ስርጭታችንን በቀጥታ ማዳመጥ ይቻላል። አድማጮች፣ የኮሮና ቫይረስ ስርጭትን ለመግታት በተወሰነው አካላዊ የመራራቅ ውሳኔ መሰረት የምትከታተሉትን ቅንብር የምናስደምጣችሁ ከየቤታችን ሆነን ነው። አሁን የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሻገራለን። በቅድሚያ የዕለቱን አብይ ርዕስ እናስደምጣችሁ። የአሜሪካ ድምፅን ለአራት ዓመታት በዲሬክተርነት የመሩት አማንዳ ቤኔትና ምክትላቸው ሳንዴ ሱጓራ ትላንት ሰኞ ስራቸውን በፈቃዳቸው ለቀቁ። ዲሬክተር ቤኔት ስራቸውን የለቀቁት ከዩናይትድ ስቴትስ ግብር ከፋዮች በሚያገኘው በጀት የሚንቀሳቀሰውን የዜና ድርጅት የጋዜጠኝነት ነጻነት ላይ ከዋይት ሀውስ የቻይናን ፕሮፓጋንዳ ያሰራጫል ተብሎ የቀረበበትን ጥቃት ሲከላከሉ ከቆዩ በኋላ መሆኑን ጠቅሶ የቪኦኤ ብራያን ፓደን ያጠናቀረውን ዘገባ ቆንጅታዬ ታቀርበዋለች። የቪኦኤ ዲሬክተር አማንዳ በኔት ና ከእሳቸው ጋር አብረው ስራቸውን የለቀቁት ምክትላቸው ሳንዲ ሱጋዋራ ለቪኦኤ ሰራተኞች ባስተላለፉት የስንብት መልእክት ላይ መስሪያ ቤቱ ከትረምፕ አስተዳደር ጋር ያለበትን ውጥረት አላነሱም ይልቁንም ቪኦኤም በበላይነት ለሚያስተዳድረው የዩናይትድ ስቴትስ ዓለም አቀፍ ሚዲያ ዩኤስኤጂኤም ዋና ስራ አስፈጻሚ ሆነው በቅርቡ በፕሬዝደንት ትረምፕ የተሾሙት ማይክል ፓክ እኛም፣ በሌላ ሰው የመተካት መብት አላቸው። አሁን እኛ ያለብን መሰናበት ነው ነው ያሉት። የቪኦኤን ሰራተኞችም እናንተነታችሁን፣ የጋለ የሙያ ፍቅራችሁንም ሆነ ተልእኳችሁንና ሀቀኝነታችሁን የሚቀይር አንዳች ነገር አይኖርም ብለዋል። ዲሬክተር አማንዳ በይነትና ምክትላቸው ለአሜሪካ ድምፅ ሰራተኞች ባስተላለፉት የስንብት መልእክት አያይዘውም የቪኦኤን የሙያ ነጻነት የሚያስከብረውና በዓለም ዙሪያ ባሉ አድማጮቻችን ዘንድ ላለን አስገራሚ ተአማኒነት ከማናቸውም ዋናው ሚና የሚጫወተው ያ ነጻነታችን የሚጠበቅበት አጥር ነው ካሉ በኋላ አዲሱ ዋና ስራ አስፈጻሚ ፓክም እንደሚያከብሩት በዩናይትድ ስቴትስ ኮንግረስ ፊት በቃለ መሐላ አረጋግጠዋል ብለዋል። በመወሰኛው ምክር ቤት ተይዞባቸው የነበረው የማይክል ፓክ ሹመት እንዲጸድቅ ፕሬዚደንት ትረምፕ ግፊት ማድረግ ሲጀምሩ የቪኦኤ ነጻነት፣ ከበሬታ ጉዳይና አስተዳደሩ መንግስታዊ የዜና ተቋማትን የቪኦኤ መተዳደሪያ ቻርተር ሩሲያ፣ ቻይና፣ ኢራን እና ሌሎችም በሳንሱርና በአፈና ስር ያሉ ሀገሮች ለሚገኙ አድማጮቹ የሚያሰራጫቸው ዘገባዎች ትክክለኛ፣ ተጨባጭና ሁሉን ወገን ያካተቱ አሜሪካን እንጂ ከአሜሪካ ኅብረተሰብ አንዱን ለይተው የሚወክሉ መሆን እንደሌለባቸው የሚያዝ ነው። ታዲያ ባለፈው ሚያዝያ ወር ዋይት ሀውስ በዌብሳይቱ ላይ የአሜሪካ ድምጽን የቻይና ፕሮፓጋንዳ በማስተጋባት ወንጅሏል። የቻይና ውሃን ከተማ የኮሮና ቫይረስ ወረርሽኝ ጋብ ማለቱን ተከትላ እንቅስቃሴዎቿ ሲከፈቱ የሚያሳይ ቪዲዮ በማውጣቱ ቪኦኤ አብዝቶ የሚያወራው ስለ አሜሪካውያን ሳይሆን ስለ አሜሪካ ጠላቶች ነው ሲል ከሷል። የአሜሪካ ድምጽ ያወጣው ቪዲዮ የራሱ ሳይሆን ከአሶሽየትድ ፕሬስ እየተወሰደ ነው። ስለ ቻይና የወረርሽኝ ይዞታ የሚያሳዩት አህዛዊ መረጃዎችም ቢሆኑ የተወሰዱት በብዙዎች ዘንድ ከማናቸውም ተአማኒ ተደርጎ ከሚታየው የጆንስ ሆፕኪንስ ዩኒቨርሲቲ መረጃ ማዕከል ቢሆንም፣ ዋይት ሀውስ ግን ከመወንጀል ወደኋላ አላለም። አማንዳ በነት የአሜሪካ ድምፅ ቻይናን የሞገተባቸውን በርካታ ዘገባዎችና ዝግጅቶች በዝርዝር አቅርበው የቻይና ፕሮፓጋንዳ መሳሪያ ሆኗል ተብሎ የቀረበውን ክስ አጥብቀው ተከላክለዋል። ያም ሆኖ ፕሬዝደንት ትራምፕ በአንድ የዋይት ሀውስ ጋዜጣዊ ጉባኤ ላይ ሲናገሩ የአሜሪካ ድምፅ የሚያወራውን ብትሰሙት፣ እንዴት አስጠሊታ ነገር እንደሚያወሩ ማይክል ፓክ ይግባ እንጂ ግሩም ስራ ነው የሚሰራው ሲሉ ተደምጠዋል። አሁን በዚህ ባለፈው እሁድ ደግሞ የዩናይትድ ስቴትስ የበሽታዎች ቁጥጥርና መከላከል ማዕከል ሲዲሲ ለአሜሪካ ድምፅ ጋዜጠኞች ቃለ መጠይቅ እንዳይሰጡ በውስጥ ማስታወሻ ለሰራተኞቹ መመሪያ ማስተላለፉን ቪኦኤ ዘግቧል። ሲዲሲ ለውሳኔው መሰረት ያደረገው ቪኦኤ የቻይናን ፕሮፓጋንዳ ያሰራጫል በሚል በዋይት ሀውስ ዌብሳይት ላይ የወጣውን ውንጀላ መሆኑን ጠቅሷል። አማንዳ በኔት በዋይት ሀውስ አስተያየት ላይ የተመረኮዘ አሳሳቢ ፖሊሲ ያሉትን መመሪያ ሲዲሲ በአስቸኳይ እንዲያነሳ በማሳሰብ መግለጫ አውጥተዋል። ትናንት ሰኞ እኩለ ቀን ላይ ነው ዲሬክተር አማንዳ በኔት እና ምክትላቸው ሳንዲ ሱጋዋራ የስራ መልቀቂያቸውን ያስገቡት ስራቸውን እንዲለቁ ከዋይት ሀውስም ሆነ በአዲሱ ስራ አስፈጻሚ ማይክል ፓክ ተጠይቀው እንደሆነ ግን በዚህ ለሰራተኞች በኢሜይል ባስተላለፉት የስንብት ደብዳቤ ላይ የጠቆሙት ነገር የለም። ማይክል ፓክን አስመልክተው በዚህ የስንብት ደብዳቤያቸው እሳቸው የገቡት ቃል ስራ ላይ መዋሉን ለማረጋገጥ እያንዳንዳችሁ ባላችሁ እውቀት፣ ለሙያችሁ ባላችሁ ክብር፣ ለተልዕኳችሁና ለሐቀኛ ጋዜጠኝነት ባላችሁ ቁርጠኝነት እና በታታሪነታችሁ እንደምታግዟቸው አውቋለሁ ብለዋል አማንዳ በኔት። ወግ አጥባቂ አመለካከት ያላቸው የፊልም ሰሪና የፕሬዝደንት ትራምፕ የቀድሞ አማካሪ የስቲቭ ባነን ባልደረባው ማይክል ፓክ የሚመሩት የዩናይትድ ስቴትስ የዓለም አቀፍ ሚዲያ ድርጅት ዩኤስኤጂኤም ከሚያስተዳድራቸው ተቋማት ትልቁ የሆነው የአሜሪካ ድምፅ በዓለም ዙሪያ በ47 ቋንቋዎች በሚያስተላልፋቸው ፕሮግራሞች ከ280 ሚሊዮን በላይ አድማጮችን ይደርሳል። ከዩኤስኤጂኤም ድርጅቶች አንዱ የሆነው ኦፕን ቴክኖሎጂ ፈንድ የተባለው ድርጅት ዋና ስራ አስፈጻሚ ሊቢ ሊዩም ከትናንትና በስቲያ እሁድ ስራቸውን ለቀዋል። ሊቢ የለቀቁት በስቲቭ ባነን የዩቱብ የውይይት ፕሮግራም ላይ የቀረቡ አንድ ወግ አጥባቂ እንግዳ መባረር አለባቸው ሲሉ መከራከራቸውን ተከትሎ መሆኑ ተዘግቧል። ከአራት ዓመታት በፊት በቀድሞ የዩናይትድ ስቴትስ ፕሬዝደንት ባራክ ኦባማ የቪኦኤ ዲሬክተር ሆነው የተሾሙት አማንዳ በነት የፑሊትሰር ሽልማት አሸናፊ መጽሐፍ የደረሱ መርማሪ ጋዜጠኛና ኤዲተር ሲሆኑ ብሉምበርግ ኒውስ፣ ፊላዴልፊያ ኢንኳይረር እና ዋል ስትሪት ጀርናልን ጨምሮ ለበርካታ አበይት የዜና ድርጅቶች የሰሩ ናቸው። ባለፈው ዓመት ብሔራዊ የፕሬስ ክለብ በሙያ ክንዋኔዎቻቸው አክብሯቸዋል። አማንዳ በኔት በዝግጅቱ ላይ ባደረጉት ንግግር የፕሬስ ነጻነትን አስፈላጊነት አስምረውበታል። የአሜሪካ ድምፅ ለሚያገለግላቸው ሀገሮች የጋዜጠኝነት ነጻነት ተምሳሌትነቱን ለማሳየት ተልዕኮ ፈተናዎቹን አስመልክተው ሲያወሱ የምታነቡትን የምታዩትን አንዱንም የማታምኑበት አለም መኖር እስኪ ይታያችሁ። አዎ እኔና የኔ ባልደረቦች በየቀኑ የምንሰራው ነጻ ፕሬስ በሌለበት አለም ነው። እኛ ፕሮፓጋንዳ ስራችን አይደለም፣ ወደፊትም አይሆንም ማለታቸው ይታወሳል። ለቪኦኤ በሰጡት ቃልም የነጻ ፕሬስ አስፈላጊነትን እንዲህ ሲሉ ነው አማንዳ ቤኔት የገለጹት You know, here in the United States, we say that there, it's not an accident that freedom of the press is the first amendment of the Constitution because <laughs> the United States you have to pressed, <laughs> in the middle in in the of the government is the first amendment of the Constitution <laughs> and the first amendment of the first amendment of the Constitution. ምክንያቱም ለህዝቡ በነጻነት መረጃ የሚያደርስ ነጻ ፕሬስ ከሌለ ነው በዓለም ዙሪያ ሲታይ መንግስታት ችግር ሲገጥማቸው ወይም ህዝብ የማይፈልገውን ነገር ሲያደርጉ ወይም መፈንቅለ መንግስት ወይም ደግሞ ምርጫ ላይ የተመለከተ ሙግት ሲነሳ መጀመሪያ ፕሬሱን የሚዘጉት ለምንድን ነው? መረጃ ኃይል ስለሆነ ነው። information is power። በዩናይትድ ስቴትስ የመወሰኛው ምክር ቤት በብዙዎች ዲሞክራት አባላት ተቃውሞ የቀረበበት ሹመታቸው የጸደቀው ማይክል ፓክ የቪኦኤን ዲሬክተር በኔትና ምክትላቸውን ስራ መልቀቅ አስመልክቶ ጽሕፈት ቤታቸው ባወጣው መግለጫ የቪኦኤ ዲሬክተር አማንዳ በኔትና ምክትላቸው ሳንዲ ሱጋዋራ ስላበረከቱት አገልግሎት ዩኤስኤጂኤም ምስጋናውን ይገልጻል ለወደፊትም መልካሙን ሁሉ ይመኝላቸዋል ብሏል። የዩናይትድ ስቴትስ የተወካዮች ምክር ቤት የውጭ ጉዳዮች ኮሚቴ ሊቀመንበር የሆኑት ዲሞክራቱ ኮንግረስማን ኢሌት ኤንግል አማንዳ ቤኔትንና ምክትላቸውን ስለ አገልግሎቶቻቸው አመስግነዋል። ሲዲሲ የበሽታዎች ቁጥጥርና መከላከል ማዕከል ለአሜሪካ ድምፅ ቃለ መጠይቅ እንዳትሰጡ የሚለውን ፖሊሲውን የሚያስቆጣ ብለው በአስቸኳይ እንዲቀለብሰው አሳስበዋል። አስከትለውም ኮንግረስማን ኤንግል አዲሱ የዩኤስኤጂኤም ዋና ስራ አስፈጻሚ ማይክል ፓክ ለቪኦኤ ጋዜጠኞችና ለድርጅቱ ነጻነት መቆም ይጠበቅባቸዋል ካሉ በኋላ ለዚህ ኃላፊነት ተሹመው ይህን ማድረግ ካልቻሉ ግን ትኩረታቸው የተቋሙን የጋዜጠኝነት ነጻነት ለማራመድ መሆኑ ላይ ጥያቄ ያስነሳል ብለዋል። ብራን ፓደንን እና ቆንጅታየን እናመሰግናለን። ከአሜሪካ ድምጽ መጽሔት ነው እያዳመጣችሁ ያላችሁት። የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር። የትንታኔው መጽሔት ይቀጥላል። የኢትዮጵያ የሃይማኖት ተቋማት መማክርት ጉባኤና የሀገር ሽማግሌዎች በመቀለ ከተማ ከትግራይ ክልል ከፍተኛ አመራሮች ጋር በሰላም ጉዳይ በዝግ ውይይት አካሂደዋል። በውይይቱ የትግራይ ክልል አመራሮች ሰላም ለማስፈንና ለውይይት ዝግጁ መሆናቸውን አረጋግጠውልናል ብለዋል። የሀገር ሽማግሌዎችና የሃይማኖት መሪዎች ተወካይ የክልሉ መንግስት በበኩሉ በአሁኑ ጊዜ ያለው ችግር አገራዊ በመሆኑ መፈታት የሚገባውም የሁሉንም የአገሪቱን ክልሎች ባካተተ ውይይት በማካሄድ ነው ብለዋል። ሙልጌታ ጽሃ ዝርዝር ዘገባ አለው። በዛሬ ዕለት በመቀለ ከተማ የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን ፓትርያሪክ አቡነ ማትያስ፣ የኢትዮጵያ እስልምና ጠቅላይ ምክር ቤት ፕሬዚደንት ተቀዳሚ ሙፍቲ ሐጂ ዑመር ኢድሬስ፣ የኢትዮጵያ ካቶሊካዊት ቤተ ክርስቲያን ሊቃ አጳስ ካርዲናል ብርሃነ ኢየሱስና ሌሎች የሃይማኖት መሪዎች ምሁራንና ታዋቂ ሰዎች ያካተተ የኢትዮጵያ የሃይማኖት ተቋማት መማክርት ጉባኤና የአገር ሽማግሌዎች ከትግራይ ክልል ምክትል ርዕስ መስተዳደር ዶክተር ደብረ ጽዮን ገብረ ሚካኤል ጨምሮ ሌሎች የክልሉ ከፍተኛ ባለስልጣናት ጋር ውይይት አካሂዷል። ውይይቱ ለመገናኛ ብዙኃን ዝግ ነበር። የሀገር ሽማግሌዎች ምክትል ሰብሳቢ ፓስተር ዳንኤል ገብረስላሴ ውይይቱ በሀገራዊ ሰላም ጉዳይ ነበር ብለዋል። ባለፉት አምስት ዓመታት በሀገሪቱ የሰላም እጦት ቀጥሏል። ይህንን በውይይት ለመፍታት ነው የመጣ ነው ብለዋል። በውይይቱ የትግራይ ክልል አመራሮች ሰላም ለማስፈን ለውይይት ዝግጁ መሆናቸው አረጋግጠውልናል ብለዋል። ፓስተር ዳንኤል ችግሮቻቸውን በጠረጴዛ ዙሪያ ቁጭ ብለው መፍታት አለባቸው። ለኢትዮጵያ ሕዝብ ሰላምና አንድነት መስራት አለብን። ውስጣዊ ውስጣችንን የውስጣዊ ማጠንከር አለብን። አንድነታችን ሲጠነክር ውጮችን መመከት እንችላለን። ስለዚህ ይህንን መልክት ለማስተላለፍ ነው የመጣ ነው። እንግዲህ ምላሹን አሁን በጋራ እንደሰማ ነው። የሀገር ሽማግሌዎችም በሃይማኖት አባት ፊትም የክልሉ ርዕሰ መስተዳደር ቃል የገቡልን፣ ለሰላም ብላችሁ በምትጠሩት ስብሰባ በሙሉ በጠረጴዛ ዙሪያ ተገናኝተን ለመወያየት ፈቃደኞች ነን። ስለዚህ የሃይማኖት አባቶች፣ የሀገር ሽማግሌዎችን ጥያቄ እኛ ከዚህ በፊትም አልተቃወምንም፣ አሁንም ልንቃወም አንችልም። ምክንያቱም ኢትዮጵያዊነት አንዱ ባህላችን መገለጫ ነውና፣ ስለዚህ በባህላችን መሰረት ሽማግሌና ሃይማኖት አባት ከጠራን መተን በጠረጴዛ ዙሪያ ለመወያየት ፈቃደኛ ነን ብለዋል። የሃይማኖት መሪዎችና የሀገር ሽማግሌዎች በጋራ ለሀገር ሰላም ብለው ያዘጋጁት ውይይት እንጂ በማንም አካል ተልከን አይደለም ብለዋል። ሰው አዞን ወክለን ሳይሆን በግል ተነሳሽነት ኢትዮጵያዊነታችን ግድ ብሎ ነው የመጣ ነው። አንድነታችን አሳስቦ ነው። ፍቅር ነው ያመጣን። ስለዚህ አንዳንድ ጊዜ ብልጽግና ፓርቲ ነው የላካቸው አሁን ደግሞ ከዚህ ስንሄድ አይ ወያኔና ላካቸው ሊባል ይችላል። ግን እኛ ሕሊና ያለን ሰዎች ነን እና ሕሊና ይኖራችሁ ልል እፈልጋለሁ። ምክንያቱም እውነቱን የፈለገ ሰው ደውሎ መጠየቅ ይችላል። እንዲሁ ዝም ብሎ በአየር ላይ ማንንም ሳይጠይቅ ማንንም ሳያማክር የኔ ምንጭ የኔ ምንጭ እያሉ የሚናገሩት ሐሰትን የተሞላ ትርክት መቆም አለበት። ይሄ ደግሞ ለግጭታችንም መፍትሄ አያመጣም፣ የበለጠ ወደ ችግር ይከተናል እንጂ በቀጣይም ወደ ኦሮሚያ አማራና ሶማሌ ክልሎች በመሄድ ተመሳሳይ ውይይት እንደሚካሄድ ፓስተር ዳኒኤል ገልጸዋል። በምክትል ርዕሰ መስተዳድር ማዕርግ የትግራይ ክልል የከተማና ልማት ንግድና ኢንዱስትሪ ቢሮ ኃላፊ ዶክተር አብርሃም ተክስተ በበኩላቸውም የትግራይ ክልል ሰላሙ ተጠብቆ ያለ ነው ብለዋል። በአሁኑ ጊዜ የተፈጠረው ችግር በፌዴራሉ መንግስትና በትግራይ ክልል መካከል አይደለም ብለው እንደሚያምኑ ገልጸው ያለው ችግር ሀገራዊ ነው። ይህንንም ለመፍታት ሀገራዊ መድረክ በማዘጋጀት ሁሉንም ያሳተፈ ውይይት በማካሄድ ነው መሰራት ያለበት ብለን ገልጠናል ብለዋል። የሀገር ሽማግሌዎች፣ የሃይማኖት ተቋማት መሪዎች ለማነጋገር እንደሚፈልጉ ነው የገለጹልን። እኛ ሁል ጊዜ ለመነጋገር፣ ለመወያየት ዝግጁ ነን ማንኛውም ሰዓት ቢሆን። ስለዚህ እኛ ተቀብለን አስተናግደናቸዋል። ያነሱት ከፌዴራል መንግስትና ከአጎራባች ክልል ከአማራ ክልል መናገር አለባችሁ የሚል ነው። ችግር አለ፣ መናገር አለባችሁ የሚል ነው ያነሱት። እኛ ደግሞ ያልነው ችግሩ እንዳገር ነው። ሀገሪቷ በጣም ከፍተኛ ቀውስ ውስጥ ገብታለች። ፖለቲካዊ ቀውስ አለ። ኢኮኖሚው፣ የልማት ስራዎች በሙሉ ቆመዋል። አገሪቷ መፈራረስ ላይ ደርሳለች። ህግ ስርዓት እየተጣሰ ነው ያለው። የመጨረሻው አንድ የሚያደርገን ህገ መንግስትም ተጥሶ ማይሆን ውሳኔ በቅርቡ ተወስኗል። ስለዚህ የሀገር ጉዳይ እኛም ያሳስበናል። ሁሉም የኢትዮጵያ ህዝቦች ይመለከታቸዋል። ሁሉም የኢትዮጵያ ኃይሎች ይመለከታቸዋል። የትግራይ ጉዳይ አይደለም። ይሄ ሁሉም የኢትዮጵያ ህዝቦች የሚሳተፉበት፣ ሁሉም የኢትዮጵያ የፖለቲካ ኃይሎች የሚሳተፉበት ውይይት ነው መደረግ ያለበት። ስለዚህ አጀንዳው የትግራይ አይደለም። ሰላም ከሆነ ሰላም ችግር ያለው ሌላ አካባቢ ነው እንጂ የትግራይ አይደለም። በዛሬ ሁለት ውይይት ለማካሄድ ወደ መቀለ ከተማ የገቡ 52ለት የአገር ሽማግሌዎችና የሃይማኖት መሪዎች ውይይታቸው ከጨረሱ በኋላ ወደ አዲስ አበባ ተመልሰዋል። ለአሜሪካ ድምፅ ሙልጌታ ጽበሃም መቀለም ታን ለዘገባው እናመሰግናለን። ዝግጅቶቻችንን በዌብሳይታችን መከታተል ለምትፈልጉ አድማጮች አምሃሪክ ዶት ቪኦኤ ኒውስ ዶት ኮም ላይ እንገኛለን። በፌስቡክ አት ቪ አምሃሪክ፣ በትዊተርም እንዲሁ ሃሽታግ ቪ አምሃሪክ ብላችሁ ፈልጉን፣ ተከተሉን፣ ተወያዩ፣ ተነጋገሩ፣ አስተያየቶቻችሁንም አካፍሉን። በእጅ ስልካችሁ ቪኦኤ ዶት ሆን ዶት ሞቢል ላይም ስርጭቶቻችንን ታገኛላችሁ። ዝግጅታችን እስከ ምሽቱ አራት ሰዓት ይቀጥላል። ወደ ተከታዩ ዘገባ እንለፍ። ከአውሮፓ እስከ ኤዥያ እና አሜሪካ በኮሮና ቫይረስ ወረርሽኝ ሳቢያ ለወራት ተዘግተው የቆዩ ሬስቶራንቶች፣ የማምለኪያ ስፍራዎች፣ የገበያ አዳራሾች፣ ምግብ ቤቶችና የአገራት የወሰን ድንበሮች ቀስ በቀስ እየተከፈቱ ነው። ይሁን እንጂ የአሜሪካ ድምጿ ዘጋቢ ሜሪያ ማዲያሎ እንደዘገበችው ቀድሞውንም ቢሆን ዓለም እንድትዘጋ ምክንያት የነበረው የኮሮና ቫይረስ አሁንም ቢሆን ጨርሶ ባለመጥፋቱ በብዙ ሰዎች አእምሮ ውስጥ እንዳለ ነው ትላለች። ዘገባውን ደረጀ ደስታ ወደ አማርኛ መልሶታል። የኒውዮርኩ ገዢ አንድሩ ኮሞ በዚህ ሳምንት ውስጥ ኒውዮርክ መሀል ከተማ ከሚገኘው የባቡር ጣቢያ አንስተው ስለ ኮሮና ቫይረስ የሚሰጡትን ዕለታዊ ጋዜጣዊ መግለጫ እስከሚሰጡበት ማዕከላዊ የባቡር መናኸሪያ ድረስ በባቡር ተጉዘዋል። ይህን ማድረጋቸው ጊዜው በቫይረሱ እጅግ ለተመታችው ኒውዮርክ ዳግም እንደ ማንሰራራት ተደርጎ እንዲታሰብ ለማድረግ ይመስላል። እንዲህ አሉ ኮሞ፣ ኒውዮርክ ተመልሳለች። ኒውዮርክ ተመልሳለች። ቢሆንም ግን የኒውዮርክ ሰዎች ብልህ እንዲሆኑ መክረዋል። መከላከያው ክትባት ብቻ ያውም ገና ያልተገኘው ሳይሆን የአፍና አፍንጫ መሸፈኛ ጭምብል ማድረጉንና እጃቸውን ማፀዳዳት እንዳይዘነጉ አሳስበዋል። ያ ከሆነ አሉ ኮሞ ቫይረሱ ምን ያህል እንደተስፋፋ መቆጣጠር እንችላለን። ያንን ማድረግ እስከቻልን ድረስ መንቀሳቀስ እንችላለን። በሌላው የዓለም ክፍልም እንዲሁ የንግድ እንቅስቃሴዎች እየተከፋፈቱ ነው። ለምሳሌ በኢንዶኔዥያ ከሁለት ወራት በኋላ ቢሮዎች፣ ምግብ ቤቶች፣ ግሮሰሪዎች ሰራተኞቻቸውንና ደንበኞቻቸውን በግማሽ እየቀነሱም ቢሆን ተከፍተዋል። በህንድም እንዲሁ ከአስር ሳምንታት በኋላ ለቫይረሱ የተጋለጡ ሰዎች ቁጥር እየጨመረ መሆኑ እየተነገረ እንኳ የማምለኪያ ቦታዎች፣ ምግብ ቤቶች፣ የገበያ አዳራሾች፣ የአገራት የድንበር ወሰኖች ተከፋፍተዋል። አርጁን ጌሉት የተባሉት የአንድ ገበያ አዳራሽ ኃላፊ በቫይረሱ የተጋለጡ ሰዎች ቁጥር በመጨመሩ አልተደናገጡም። ምክንያቱም የችርቻሮ መደብሮቹ ተመልሰው በእግራቸው ለመቆም መከራቸውን እያዩ መሆናቸውን ተናግረዋል። ደንበኞቻችን ይህን ሁሉ ከተመለከቱ በኋላ በምናደርገው ጥንቃቄ እምነት ልናሳድርባቸው የሚገባ ይመስለኛል። በሜክሲኮ ደግሞ አንዳንድ ዜጎች የሚያዩትና ባለሥልጣኖች የሚሉት ነገር የተምታታ መሆኑን እየገለጹ ነው። የአገሬው ነዋሪ ሮዛ ኮለን እንዲህ ብለዋል። እንዳለመታደል ሆኖ በአንድ በኩል በቫይረሱ የተጋለጡ ሰዎችና የሟቾች ቁጥር እየጨመረ መሆኑን በዜና እንመለከታለን። በሌላ በኩል ደግሞ የአስቸኳይ ገደቡ መነሳቱን ይነግሩናል። ሁከት በሞላባት የሜክሲኮ ከተማ ያሉት የንግድ ድርጅቶች ባለፉት ሁለት ሳምንታት ውስጥ የተከፈቱ ሲሆን የሜክሲኮ ፕሬዚደንት አማኑኤል ሎፔዝም አገር ጤና መሆኑን ለማሳየት ወደ ደቡባዊ ሜክሲኮ ወርደው ጉብኝት ሲያደርጉ ከርመዋል። በኮሮና ቫይረስ እጅግ በተጠቃችው ስፔንም የንግድ ድርጅቶችና እንቅስቃሴዎች ቀስ በቀስ እየተከፈቱ ነው። የአንድ ቡና መጠጫ ቤት ስራ አስኪያጅ የሆኑት ጆአን ፓብሎ እንዲህ ብለዋል። ለጊዜው ነገሮችን ቀለል አድርገን በእርጋታ እየተቀበልናቸው ነው። ከሁኔታዎችም ጋር እየተላመድን ነው። በቃ ይህው ነው። አፍሪካም እንዲሁ ነው። ለምሳሌ በቱኒዚያ ከሁለት ወራት በላይ ዝግ ሆኖ የቆየው ቱሪዝም ቀስ በቀስ እየተከፈተ ነው። መንግስት፣ ሆቴሎች ማሟላት ከሚኖርባቸው የጥንቃቄ ገደብ ጋር እንዲከፈቱ ፈቅዷል። የሆቴል ባለቤት የሆኑት ዋሲላ ሰሊም እንዲህ ብለዋል። በተሟላ መልኩ ለመክፈት ከሁሉም አገር የመጡና የተለያዩ አገር ዜጎች የሆኑ ደንበኞች ይኖሩናል ብዬ ተስፋ አደርጋለሁ። ሌሎች ግን ስለ ቱሪዝሙ ስጋት አላቸው። ምክንያቱም በኮሮና ቫይረስ ይበልጥ ከተጎዱ አገሮች የሚመጡ ቱሪስቶች ለራሳቸውም ሆነ ለሌላው አገር ስጋት ሊሆኑ ይችላሉ። ለአሜሪካ ድምጽ ራዲዮ ደረጀ ደስታ። አድማጮች የዜናና የትንታኔው መጽሔት የሚስተናገዱበትን ክፍለ ጊዜ አጠናቀን ሁለተኛው አጋማሽ ላይ ደርሰናል። ከዚህ በሳምንት ሰባት ቀን ከምሽቱ 3 ሰዓት እስከ 4 ሰዓት በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ እንገኛለን። በአሀዱ ራዲዮ 94.3 ላይም ስርጭታችን በቀጥታ እየተላለፈ ይገኛል። ለሞባይል ስልኮቻችሁ፣ ታብሌቶችና መሳሪያዎቻችሁ ደግሞ የቪኦኤን አፕ በነጻ ጭናችሁ ዝግጅቶቻችንን በቀላሉ ማግኘት ትችላላችሁ። ፕሮግራማችን ይቀጥላል። ወደ ተከታዩ ዘገባ እንለፍ። የወላይታ ሕዝብ ተወካዮች ራሳቸውን ከደቡብ ክልል ምክር ቤት አባልነት ማግለላቸውን የዞኑ ምክር ቤት ገለጸ። የወላይታ ሕዝብ በክልል ተደራጅቶ ራሱን በራሱ ለማስተዳደር ያቀረበው የህገ መንግስታዊ መብት ጥያቄ ተገቢ ምላሽ አለመሰጠቱ ራሳቸውን ለማግለላቸው ዋና ምክንያት መሆኑ የዞኑ ምክር ቤት ባወጣው መግለጫ አስታውቋል። የሐዋሳው ዘጋቢያችን ዮናታን ዘብዲዮስ ተጨማሪ ዘገባ ያስደምጠናል። በወላይታ ዞን ምክር ቤት ዋና አፈ ጉባኤ በወይዘሮ አበበ ችራሽ ስም የወጣው መግለጫ በ207 ዓመተ ምህረት በተደረገው ምርጫ ተመርጠው በደቡብ ክልል ምክር ቤት የወላይታን ህዝብ ወክለው ነበሩ የተባሉ 38 የደቡብ ክልል ምክር ቤት አባላት ራሳቸውን ከምክር ቤት አባልነት ማግለላቸውን ገልጧል። 38ቱም አባላት ፈርመውበታል ያሉት ራሳቸውን ያገለሉበት ደብዳቤ ለደቡብ ክልል ምክር ቤት፣ ለደቡብ ክልል ርዕሰ መስተዳደር ጽህፈት ቤት፣ ለደቡብ ክልል ብሔረሰቦች ምክር ቤትና በደቡብ ክልል ብልጽግና ፓርቲ ጽህፈት ቤት ማስገባታቸውንም ወይዘሮ አበበች ተናግሯል። ይሄ አባላት ቀጥታ የዞኑ ብሔሩ ምክር ቤትም አባል ናቸው። በብሔሩ ምክር ቤትም ድምጽ አላቸው። በክልሉም ድምጽ አላቸው። ስለዚህ ሂደቱ ያለነሱ አልተካሄደም። ግን መደመጥ በክልል ደረጃ በደቡብ ክልል ደረጃ እየተደመጠ አይደለም። በተለያዩ ጊዜያት ይህን ጥያቄ ስለምን እናነሳ ህጋዊና ህገ መንግስታዊ ጥያቄ በህገ መንግስቱ መሰረት ነው መመለስ ያለበት። ግን ደግሞ እየተደመጥን አይደለም። ስለማንደመጥ ንደመጥ ኃላፊነታችንን ከመወጣት እየተደመጥን አይደለም። ስለዚህ ለንደመጥ ዘሄዶ መቀመጥ ፋይዳ የለውም። የህዝቡን ድምፅ ማሰማትና ማስከበር በማይቻልበት ሁኔታ በምክር ቤቱ ለመቆየትና በጉባኤው ለመገኘት የማይገደዱ መሆናቸውም ተናግረዋል።

በክልል መደራጀት ጥያቄ በኢፌዴሪ ህገ መንግስት አንቀጽ 47 ንዑስ አንቀጽ 3 ሀሌተፋ መሰረት በብሔሩ ምክር ቤት በሙሉ ድምፅ ጸድቆ በ2011 ዓ ም ለክልሉ ምክር ቤት ቀርቦ ውሳኔ ህዝብ እንዲደራጅ መጠየቁን አስታውሷል። የደቡብ ክልል ምክር ቤት በህገ መንግስቱ አንቀጽ 47 ንዑስ አንቀጽ 3 ሌላይ በተቀመጠው መሰረት በአንድ ዓመት ጊዜ ውስጥ ከምርጫ ቦርድ ጋር ውሳኔ ህዝብ ማደራጀት ሲገባው ምላሽ ሳይሰጥና መደበኛ ጉባኤያቸውን ሳያካሄድ ከመቆየቱም በላይ በ2011 ዓ ም ባካሄዳቸው ሁለት ጉባኤዎች በአጀንዳነት እንዲቀርብ በጽሁፍም ሆነ አባላቶቹ በጉባኤዎቹ በመገኘት ቢጠይቁም መልስ ሳያገኝ ቀርቷል ሲል መግለጫው ተችቷል። የውላይታ ህዝብ የጠየቀው ህገ መንግስታዊ ህጋውና ሰላማዊ ጥያቄ በህገ መንግስቱ መሰረት እንዲመለስ የፌዴሬሽን ምክር ቤት ስልጣንና ተግባር ለመወሰን በወጣው አዋጅ ቁጥር ንዑስ አንቀጽ 3 መሰረት ለፌዴሬሽን ምክር ቤት ይግባኝ መጠየቃቸውንም ወይዘሮ አበጭ አሳውቀዋል። መግለጫው የደቡብ ክልል ምክር ቤት የውላይታን ህዝብ በቸልተኝነትና በንቀት ማለፉ ህዝቡ በመንግስት ላይ ነበረው እምነት እንዲሟጥጥና እንዲሸረሸር አድርጓል ብሏል። የወላይታ ሶወዶ ዩኒቨርሲቲ መምህርና የወላይታ ሕዝብ የመብት ተሟጋችና አክቲቪስት ነኝ የሚሉት አቶ አሸናፊ ከበደ የወላይታ ሕዝብ መብት እየተከበረ አይደለም በማለት ተናግሯል። የወላይታ ተወካዮች ከምክር ቤቱ አባልነት ራሳቸውን ያገለሉት በህዝቡ ግፍት ነው። የህዝቡንም ትግል በግልጽ የተቀላቀሉበትም ትክክለኛ ማሳያ መሆኑን ተናግረዋል። አሁንም መሸብሰቡ ፋይዳ የሌለው የወላይታ ሕዝብ ድምፅ የማይደመጥበት ና አጀንዳም እንዳያስ ተቀለቀለ የወላይታ ሕዝብ ለቋል በምክር ቤቱ የወላይታን ሕዝብ በመወከል የህዝቡን የበጀትና ሌሎች ጉዳዮችን ማን ያንጸባርቃል ተብሎ ለሚቀርበው መሰረታዊ ሀሳብም የወላይታ ህዝብ የመጀመሪያው ጥያቄ ክልል ሆኖ መደራጀት ነው ብለዋል። ህዝቡ በህገ መንግስት መሰረት ህዝብን በሚወክል መዋቅር አልተደመጠም። በህዝብ ደረጃ አለመደመጥ ምን ያህል ፔንፉል እንደሆነ እንግዲህ ያው በግለሰብ ደረጃ እንኳን እንዴት እንደሚከብ እናቃለን ና ይህ ንቀት ነው። ለወላይታ ህዝብ መንግስትና የመንግስት መዋቅር ላሳየው ንቀት የወላይታ ህዝብ ተወካዮች እነዚህ የህዝብ ተመራጭ ናቸው። ህዝቡ አትግቡ ካላቸው አይገቡም። እነሱ ቢገቡም ህዝቡ ውክልናቸውን ካነሳ ህዝብን አይወክልም። ስለዚህ የወላይታ ህዝብ በሙሉ ተሰብስቦ የነዚህን ህዝብ ውክልናቸውን ለማንሳት ግዲሽን ተፈራርሞ አስገብቷል። እነሱ ቢገቡ እጅግ በጣም ከባድ የከፋ መተላለቅ ሊመጣ ስለምችል ቀድሞ በህዝቡ አዳምጦ በህዝብ ጫና ነው ሪዛይን ያደረጉት ና ይህ ትልቅ ሰላማዊ የትግል አካል ነው። የወላይታ ህዝብ ክልል ሆኖ እስኪደራጅ ዲሞክራሲያዊ ና ሰላማዊ ትግሉ እንደሚቀጥልም ተናግሯል። የህዝቦች ሰላማዊ ጉርብትና ና አንድነትም ተጠናክሮ ይቀጥላል ነው ያሉት። በዚህ ሳምንት የሲዳማን ክልል ለመሸኘት በሁለት ሺህ አስራ ሁለት በጀት ና በኮሮና ቫይረስ መከላከል ስራ ላይ ውሳኔ ለማስተላለፍ ይሰበሰባል በተባለው የደቡብ ክልል ምክር ቤት ጉባኤ ላይ የወላይታ ህዝብ እንደራሴ አይኖሮም ተብሏል። ለአሜሪካ ድምፅ ራዲዮ ዮናታን ዘብድዮስ አዋሳም። ጥናታን ዘብድዮስን ለዘገባው እናመሰግናለን እና ዝግጅታችን ይቀጥላል። አድማጮች፣ እስቲ ስልክ ቁጥራችንን እናስታውሳችሁ። 2022059942 በመደወል በውስጥ መስመር 14 መልእክት ካስቀመጣችሁ ይደርሰናል። ሆርን አት ቪኦኤ ኒውስ ዶት ኮም የኢሜል አድራሻችንንም ተጠቀሙ። የምሽቱ የአየር ስርጭት ፕሮዲውሰር ብርሃን ኃይሉ የዌብና የማህበራዊ መገናኛ ፕሮዲውሰራችን አበባየው ገበያው ነች። ዋና አዘጋጅ ትዝታ በላቸው፣ እያስተናገድኳችሁ ያለሁት ጽዮን ግርማ ነኝ። እስከ ምሽቱ አራት ሰዓት አብረናችሁ ነን። አብራችሁን ሁኑ። ወደ ተከታዩ ዝግጅት እናልፋለን። ወደ ባህር ዳር ነው የምንወስዳችሁ። በቀውስ ጊዜ የሚሰጡ መረጃዎች ያለ ምንም አሻሚ ትርጉም ወደ ማህበረሰቡ መድረሳቸውን ለማረጋገጥ ተደጋጋሚ ጥናት ማድረግ እንደሚገባ የኮሚኒኬሽን ባለሙያዎች ያሳስባሉ። በዚሁ በመረጃ አሰጣጥ ችግር ምክንያት ተቀዛቅዞ የነበረው የአሳ ገበያ ደግሞ መሻሻል ማሳየቱን በባህር ዳር ከተማ የሚገኙ አሳ አስጋሪዎችና ነጋዴዎች ተናግረዋል። ከሳምንት በፊት እነዚሁ ነጋዴዎች አሳ መብላት ለኮቪድ-19 ያጋለጣል በሚል በተዛባ መረጃ ምክንያት ለኪሳራ መዳረጋቸውን የሚገልጽ ዘገባ ማስደመጣችን ይታወሳል። አስቴር ምስጋናው የአካባቢውን የንግድ እንቅስቃሴ ተመልሳ ቃኝታለች። በተከታዩ ዘገባ ደግሞ ሙሉን ታሰማናለች። የኮሮና ቫይረስ ከተከሰተ ጊዜ ጀምሮ በብዙ የንግድ ተቋማት ላይ ከፍተኛ ኪሳራ እያደረሰ ይገኛል። በባህር ዳር ከተማ የሚገኙ በአሳ ንግድ ላይ የተሰማሩ ነጋዴዎችን በመሰል የኪሳራ ሁኔታ ውስጥ እያለፉ ነው። አሳ መመገብን በተመለከተ የተሳሳተ መረጃ በመሰራጨቱ በዘርፉ የተሰማሩ በርካታ ነጋዴዎች ኪሳራ ውስጥ መግባታቸውን ከሳምንታት በፊት መዘገባችን ይታወሳል። የባለሙያዎችንና የጤና ሚኒስቴር የስራ ኃላፊ አስተያየት ጭምር የተካተተበት ይህ ዘገባም የተሳሳተውን ግንዛቤ ያጠራል እየሰራ ነበረ። ለጤና ሚኒስቴር የህብረተሰባችን ያልበሰሉ የአሳ ምርቶችን እና ሙሉ በሙሉ አሳን እንዳይመገብ አላለም። ያልበሰሉ ግን መብሰል አለበት። የአሳ ምግቦችን ስንመገብ አስለን መጠቀም እንችላለን። ያልበሰሉ የአሳ ምርቶችን ግን መጠቀም አይመከርም። ይህ ዘገባ አየር ላይ ከዋለ በኋላ በባህር ዳር ከተማ ወደሚገኙ አሳ ቤቶች ተዘዋውሬ ተመልክቻለሁ። የአሳ ጀርባዎች ከሐይቁ አሳ ይዘው በሐይቁ ዳርቻ ቆመዋል። አሳ ጣቢዎችም ሆነ ሌሎች የጉልበት ሰራተኞች በስራ ላይ ናቸው። በምግብ ቤቶችም ላይ ሰዎች እየተመገቡ ተመልክቻለሁ። የምግብ ቤት ባለቤቱና ባለፈው ያነጋገርኩት ጌትነት አየልኝ ዛሬ ገበያው መሻሻል እያሳየ መሆኑን ይናገራል። መጀመሪያ ላይ የተሰራው ማስታወቂያ እኔ አሳ እንዳይበላ ምናምን የሚል ማስታወቂያ ተሰርቷል ይመስለኛል። ከዛ በኋላ እኛ አቁመን ነው የነበረ። አስጋሪ ሁሉም ሰው አቁሞ ነው የነበረ። አሁን ግን ከትንሽ ቀን ወደዚህ የተሻለ ነው። አሳ በስሎ እንደ ማንኛውም ስጋ ነክ ነገሮች አሳ በስሎ ይበላል ተብሎ ተነግሯል መሰለኝ፣ እና በዛ ምክንያት ይመስለኛል ሰው ትንሽ ትንሽ ከበፊቱ ይመጣል። አቶ አየላን ነውጤ የባህር ዳር ከተማ ነዋሪ ሲሆኑ የኮሚኒኬሽን ባለሙያ ናቸው። እንደ ኮሮና ያሉ በማህበረሰብ ውስጥ ቀውስን የሚፈጥሩ ክስተቶች ሲፈጠሩ መረጃዎች አሻሚ ትርጉም እንዳይኖሯቸው ቶሎ ቶሎ መፈተሽ ይገባል ይላሉ። ለምሳሌ እንደ ኮሮና አይነት ፓንደሚክ የሆኑ በሽታዎች በሚኖሩበት ኖሮ የመረጃ አሰጣጥ ስርዓት ዋናው በሽታውን ለመከላከል በሚያስችል ውጤት በሚያመጣ መልኩ የሚሰጡ የመረጃ ስርአቶች መኖር አለባቸው። ህዝቡ የባህሪ ለውጥ እንዲያመጣ የሚያደርግ መረጃዎች መሰጠት አለባቸው። በሌላ በኩል ደግሞ የማስተማር አይነት ተጨመረበት መሆን አለበት። ነገር የእኔ ጊዜ የሚሰጡ መረጃዎች አንድ ጊዜ የተቀረጹ ፎርማት የሆኑ መረጃዎችን መልቀቅ ሳይሆን በየጊዜው ያሉ ለውጦችን የአስተሳሰብ ለውጦችን በተለያየ መልኩ እየተፈተሹ የሚታዩ የተዛቡ አመለካከቶች የሚመጥን መረጃዎች ነው መሰጠት ያለባት። ለምሳሌ መጀመሪያ ችግሩ እንደተከሰተ አካባቢ ምን አይነት የተዛቡ አስተሳሰቦች ህዝቡ ውስጥ አለ ተብሎ በመለስተኛ ጥናቶች ተለይቶ ኢሚዲየት ያንን ሊያስተካክል የሚችል መረጃ መስጠት አለበት። ከተወሰነ ጊዜ በኋላ ደግሞ እንደገና ቴስት ተደርጎ አሁንስ፣ ለምሳሌ ኮሮና እንደ ምሳሌ ብንወስድ ለኮሮና መተላለፊያ መንገድ ያለው የተዛባ ምን ነገር አለ የሚለውን ቴስት ተደርጎ ያንን የተዛባ መንገድ ችግር በሚያርም መልኩ የሚሰጥ መረጃ መሆን አለበትና ዓለም ጤና ድርጅትም እንደገናም ሴንተር ፎር ዲዚዝ ኮንትሮል የአሜሪካው ድርጅት ከዚህ በፊት ከተከሰቱ ፓንደሚኮች ተነስቶ የሚመክራቸው ዋና ዋና የመረጃ ስጣት ስርአቶች እነዚህ ናቸው። ለዚህ አንዱ ማሳያ ደግሞ አሳ መመገብን በተመለከተ የተሰራጨው ግልጽ ያልሆነ መረጃ መሆኑንና እርሳቸውም የተዛባ አመለካከት ይዘው እንደነበር ይናገራሉ። ሚዲያው የዘገበበት መንገድ እኔም ሌላውም ሰውም የተረዳው አሳ ኮሮና እንደሚያስተላልፍ እንጂ ጥሬ የሆነ ነገር ያልበሰለ ምግቦች፣ የከብትም ሊሆን ይችላል፣ አሳም ሊሆን ይችላል፣ ሊያስቴ የማስተላለፍ እድል እንዳላቸው ከበሰለ ግን ብዙም የተለየ ችግር እንደማያመጣ ግልጽ ሆኖ መረጃው ባለመሰጠቱ ምክንያት እኔን ጨምሮ ሁሉም ሰው የተዛባ መረጃ ይዞ ነበር። ይሄ ባለሙያዎቹ የምናምን ችግር ሳይሆን ክሊርሊ የሚዲያ ተቋማት ችግር ነው። እንዲህ አይነት መረጃዎች ሲሰጡ በደንብ ጥረት ህዝቡን ወደ ተዛባ መንገድ ውስጥ እንዳያስገቡት በሚያስችል መልኩ እንግዲህ በሁለት መልኩ ነው። በአንድ በኩል ህዝቡ ተዘናግቶ ለበሽታው እንዳይጋለጥ የሚያደርግ የተዛባ መረጃ እንዳይሰጥ ጥንቃቄ መደረግ አለ። በሌላ በኩል ደግሞ በጣም ፍርሃት ውስጥ ጭንቀት ውስጥ የሚከት የተዛባ መረጃ ተሰጥቶ አጠቃላይ ኢኮኖሚውንም የማህበረሰቡንም ሁለንተና የሆነ ግንኙነት ችግር ውስጥ የሚከት አይነት መረጃ መሰጠት የለበትም። ሁለቱም ባላንስ ማድረግ ይጠይቃል። ትልቁ ነገር ጊዜ ተሰጥቶ በተጣራ ቁጥር፣ ጊዜ ተሰጥቶ መረጃዎች በተሰባሰቡ ቁጥር አስፈላጊ የመረጃ ሶርሶች በተጠየቁ ቁጥር ክሮስ ቼክ በተደረጉ ቁጥር ጥሩ የሆነ መረጃ፣ ጥሩ የሆነ ዜና፣ ጥሩ የሆነ ትንታኔ ይዞ መውጣት ይቻላል። ግን በተለመደ የሚዲያ ሩቲን ቶሎ አሯሩጦ ዜናዎችን ሰርቶ አየር ላይ ለመዋል የሚደረጉ ጥረቶች የተዛቡ መረጃዎች የመተላለፍ እድላቸው ሰፊ ነው። ለአሜሪካ ድምፅ ሬዲዮ አስቴር ምስጋናው ባህር ዳር። አስቴር ምስጋናውን እናመሰግናለን። በሶማሌ ክልል ከወር በፊት ጀምሮ በተከታታይ ቀናት በተከሰተው ጎርፍ ተጎጂዎች ከመቋቋማቸው በፊት የክረምት ወቅት መግባቱ ሌላ ስጋት እንደፈጠረበት የሶማሌ ክልል መንግስት ገልጿል። የህዝብ ተወካዮች ምክር ቤት የሰላምና ውጭ ግንኙነት ቋሚ ኮሚቴ አባላትና የሶማሌ ክልልን ወክለው በህዝብ ተወካዮች ምክር ቤት አባላት የሚገኙ የክልሉ ተወካዮች ለአስር ቀናት በክልሉ ተዘዋውረው ተጎጂዎችን ጎብኝተዋል። የህዝብ ተወካዮች አባላቱ የክልሉ መንገድ አሳሳቢ ነው ያሉ ሲሆን በክረምቱ ለተጎጂዎች እርዳታ ለማድረስ መሰናክል ስለሚሆን የሚመለከታቸው አካላት በአስቸኳይ እንዲደርሱላቸው ጠይቀዋል። አዲስ ቸኮል ተጨማሪ አለው። በሶማሌ ክልል ከወር በፊት የሸበሌ ገናሌና ዳዋ ወንዞች ሙላት ባስከተሉት ጉዳት የክልሉ መንግስት መረጃ እንደሚያመለክተው በስምንት ዞኖች የሚኖሩ 11 ሰዎች ሞተው 67 ሺህ አባወሯች ማለትም ከ404 ሺህ በላይ ነዋሪዎች ልዩ ልዩ ጉዳት ደርሶባቸዋል። ከነኚህም መካከል ከ214 ሺህ በላይ የሚሆኑት ከመኖሪያ አካባቢያቸው የተፈናቀሉ ናቸው። የውሃ ተቋማት፣ ትምህርት ቤቶች፣ የጤና ተቋማትና መንገዶችም ፈራርሰዋል። ከ1 ሺህ በላይ ሄክታር ማሳ ወድሟል። የቁም እንስሳትም በጎርፍ ተወስደዋል። እነኚህን ተጎጂዎች የህዝብ ተወካዮች ምክር ቤት የሰላምና የውጭ ጉዳዮች ቋሚ ኮሚቴ አባላት እንዲሁም የሶማሌ ክልልን የወከሉ በፌዴራል ህዝብ ተወካዮች ምክር ቤት አባላት በጋራ ለአስር ቀናት ተዘዋውረው ጎብኝተዋል። ቡድኑ በጉብኝቱ የታዘበውንና የደረሰውን ጉዳት መጠን ባለፈው ሳምንት ለክልሉ አስተዳደር ሪፖርት አቅርበው ነበር። የቡድኑ መሪ የነበሩት በቋሚ ኮሚቴው የሰላም ንዑስ ኮሚቴ ሰብሳቢያ ወይዘሮ ብርቱካን ሰብስቤ በመሰረተ ልማትና በነዋሪዎች ላይ የደረሱ ጉዳቶችን ከዘረዘሩ በኋላ ትኩረት ሊሰጠው ይገባል ያሉትን ለክልሉ መገናኛ ብዙኃን ተናግረዋል። ጉዳቱ በስፋት የተፈናቀሉ ዜጎች ጋራ ነሄር ነው በሽንሌና በሸበሌ ዞን ሄድ ነው። በዚህ በምንሄድበት ሰዓት እውነት ለመናገር ምንም አይነት መሰረተ ልማት የለም። በተለይ በሸበሌ ዞን ስንሄድ ጣሊያን የሰራው መንገድ የነበረ ነው፣ እሱ ከጥቅም ውጭ የሆነ ስለዚህ፣ ለጉዳቱ ከፍተኛ አስተዋጽኦ አድርጓል። የመሰረተ ልማት አለመኖር ለምን በወቅቱ መድረስ የሚቻላቸው ዜጎች እየተደረሰለት ስላልነበረ፣ ለምሳሌ ምግብና ምግብ ነክ ያለውን ቁሳቁሶች ሂደው የሆነ ከተማ ላይ ቁጭ ብሏል። በጎርፍ የተከበቡ በተጨባጭ አይተናል። ምግብ መድረስ ካልቻለ ዜጎች ማትረፉ እየቻልን አይደለም። ክልሉ በአሁኑ ሰዓት ከተጎጆዎች መካከል ከ98 በመቶ በላይ ለሚሆኑት የምግብ ነክ እርዳታ ማድረሱንና ምግብ ነክ ያሉን ድጋፎችም ከግማሽ በላይ ለሚሆኑ ተጎጆዎች መድረሳቸውን ይናገራል። እነኝን ተጎጆዎች ወደ ቀድሞ ኑሯቸው መመለስ ጊዜ እንደሚፈጅ የክልሉ አደጋ መከላከልና ዝግጅነት ኮሚሽን ምክትል ኮሚሽነር አቶ ሳዲቅ አብዱላ ይናገራሉ። የፈራረሱ መሰረተ ልማቶችና አገልግሎት ሰጭ ተቋማት መጠገን ወይም ሙሉ በሙሉ የፈረሱትን ከአዲስ መስራትን እንደሚጠበቅባቸውም ይናገራሉ። የመንገድና ድልድይ ስራዎችን የፌዴራል መንግስት እንዲደግፋቸው ነው የሚጠብቁት። ከዚህ ባሻገር ክልሉ ለጎርፍ ተጋላጭ በሆኑ አካባቢዎች የሚኖሩ የክልሉ ነዋሪዎች ወደ ሌላ አካባቢ የማስፈር ስራ አስፈላጊ እንደሆነ ነው አቶ ሳዲቅ የሚናገሩት። ጠብቀው የክረምት ዝናብ በተለይ አፐር ስትሪም ያሉትን የባሌ ተራራዎች አካባቢ ሚዛም ብዙና አሁንም በድጋሚ ጎርፍ አደጋ ሊከሰት ስለሚችል እንስራ የነበሩትን ስራዎች በድጋሚ መስራት አለበት። እንደ ዋና የምናየው ዘላቂ መፍትሄ እንድናገኝ አሴስመንት እየተሰራ ነው ያለው። አሁን ቴክኒካል ቲም ተልኳልና እነዚህ ቴክኒካል ቲም ምንድን ነው አሴስ የሚያደርጉት እዚህ ጋር የሚኖሩትን ከዛ ተነስተው ወደ ሌላ ዘላቂ መፍትሄ የሚሆንላቸው መኖሪያ አካባቢ እንድንፈልግላቸው አንድ ሽፍት ለማድረግ ከዛ የሚል ጥረት እየተሰራ ነው። ከዚህ ጎን ለጎን ለህዝቡ የቅድመ ማስጠንቀቂያ ስራ እየተሰራ መሆኑን የሚናገራሉ። በሌላ በኩል ካለው የመሰረተ ልማት ችግር አንጻር ክረምት ላይ የምግብ ነክ ና ምግብ ነክ ያሉን ድጋፎች ለህዝቡ ማድረስ ስለሚያስቸግር ክረምቱ ከመግባቱ በፊት ወደ ተፈናቃዮች አቅራቢያ ማከማቸት ስራም እየተሰራ እንደሆኑ ነው አቶ ሳዲቅ የሚናገሩት። ቅድመ ዝግጅት ስራዎችን ኦልሬዲ እየተሰራ ነው ያለው ያው የፌደራል የአደጋ ስጋት አመራር ኮሚሽንን ተነጋግረናል። ሁም ደብሊዩ ኤፍ ፒም ጋር ተነጋገረን። አሁን ለምሳሌ ቀላፈ አካባቢ ያለው ስቶር ደብሊዩ ኤፍ ፒ ሰጠናል ና ደብሊዩ ኤፍ ፒ የዓለም የዓለም ምግብ ፕሮግራም ከዛም እንዲያስቀምጡ እየተሰራ ነው ያለው። የውስጥ ተወካዮች ምክር ቤት አባላትም ሆኑ የክልል አደጋ መከላከልና ዝግጁነት ኮሚሽን በጋራ የሚስማሙበት ግን ሳይውል ሳያድር የመንገዶች ጥገና መሰራት አለበት በሚለው ላይ ነው። ፌዴራል የመንገዶች ባለስልጣን የድሬዳዋ መንገድ አውታርና ደህንነት ማኔጅመንት ዳይሬክተር የሆኑት ኢንጂነር ሱራፌድ ሚካኤል የቀላፎ ድልድይ ያለበት የጎዴ ቀላፎ መስመር በምስራቅ ዲስትሪክት ስር እንደሆነ ገልጸው በእርሳቸው ስር በጎርፉ የተጎዱ መንገዶችና ድልድዮችን በመጠገን የተሰሩ ስራዎች መኖራቸውን ይናገራሉ። ዞን አካባቢ ያለው ጎዴ ወደ ሀርገሌ የሚወስደው መንገድ ወደ ሰላሳ ኪሎ ሜትር አካባቢ ሙሉ በሙሉ በሚባል መልኩ በጎርፍ ተጠርጎ ነበረ የተወሰደው እና ስለዚህ በጣም ተጎድቶ ትራፊክ ለአምስት ቀን አካባቢ ጎዴና ቀብሪ ደሃር ወደ እንዲሁም ወደ ጅግጅጋ የሚመጡ መኪኖች በሙሉ ለአምስት ቀን ቆሞ ነበር እና እኛም ርብርብ አድርገን ሳምንት ባልሞላ ጊዜ ውስጥ ለትራፊክ ክፍት አድርገናል። መንገዱን ጠግናል ማለት ከዚህ በተጨማሪ በደገሀቡር ቀብሪ ዳህር መስመር ካሉ አምስት የተጎዱ ድልድዮች መካከል በጣም የተጎዳውን ሳሰመን የተባለ ድልድይ ጥገና እያደረጉ መሆናቸውን፣ ሙሉ በሙሉ በጎርፍ ተወስዶ የነበረውን ሸኮሽ ድልድይንም በጊዜያዊ የብረት ድልድይ መተካታቸውን፣ የቀብሪ ዳህር ዋርድር መንገድም በግል ኮንትራክተር አማካኝነት እንዲጠገን እያደረጉ መሆናቸውን ኢንጂነር ሱራፊል ይናገራሉ። በፌዴራል መንገዶች ባለስልጣን የምስራቅ ዲስትሪክት በኩልም ሌሎች እየተገነቡ ያሉ መንገዶች መኖራቸውን ለማወቅ ተችሏል። ትልቁ የትራፊክ መስተጓጉል እንደተፈጠረ የሚነገርለት የቀላፎ ድልድይ ጥገና በዚሁ ዲስትሪክት ስር የተሰራ ሰራ እንዳለ ለማወቅ ችለናል። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ። አዲስን ለዘገባው እናመሰግናለን። አድማጮች፣ አሁን ሐኪሙን ይጠይቁ ሐኪሙን ይጠይቁ ለምሽቱ በትላንትና እለት የዩናይትድ ስቴትስ የምግብና መድኃኒት አስተዳደር ቀደም ሲል ለኮቪድ ህክምና በተወሰነ ደረጃ ጥቅም ላይ እንዲውሉ ልዩ ፈቃድ ሰጥቶባቸው የነበሩ መድኃኒቶችን ፈቃድ ማንሳቱን ተንተርሶ ከመድኃኒት ቅመማና አጠቃቀም ባለሙያ ጋር የተካሄደ ቃለ ምልልስ ነው ይዞ የቀረበው። መድኃኒቶቹ የተለየ ትኩረት ስበው የነበሩና ውዝግብም ያልተለያቸው ናቸው። ትንታኔውን የሚሰጡን ፕሮፌሰር ብስራት ኃይለ መስቀል በሃዋርድ ዩኒቨርሲቲ መምህር እናም የፋርማሲ ኮሌጅ ምክትል ሊቀመንበር ናቸው። የሐኪሙን ይጠይቁ አዘጋጅና አቅራቢ አሉላ ከበደ ነው ፕሮፌሰር ብስራትን ያወያየው። ለምሽቱ የቃለ ምልልሳቸውን የመጀመሪያ ክፍል ይዞ ቀርቧል። ፕሮፌሰር ብስራት ኃይለ መስቀል በድጋሚ አግኝተነታል። ጊዜው፣ አመሰግናለሁ። እኔም አመሰግናለሁ አሉላ። ኮቪድ አስራ ዘጠኝን የሚመለከቱ የህክምና ተስፋዎችን እና ፈተናዎችን የሚዳስሱ ጉዳዮች መላልሰው ብቅ ባሉ ቁጥር ሙያዊ ትንታኔ ሊሰጡን እንጋብዞታለን። ዛሬም አንድ ትልቅ ዜና የዩናይትስቴትስ የምግብና የመድኃኒቶች ቁጥጥር አስተዳደር ሳለቃል ኤፍዲኤ ከዚህ ቀደም ለረጅም ዓመታት የሚታወቁትን ክሎሮኪውንና ሃይድሮክሲ ክሎሮኪን የተባሉ የወባ መድኃኒቶች ለኮቪድ 19 በሆስፒታሎች ውስጥ በሙከራ ደረጃ ለጥቅም እንዲውሉ ፈቅዶ የነበረውን ስቧል። በትናንትና ዕለት ወይንም ያን ፍቃድ ሰርዘዋል። ብዙም ያወዛገበ ብዙም ተስፋ የሰጠ ብዙም ያነጋገረ ጉዳይ ነው የዚህ የወባ መድኃኒቶች ለኮቪድ አስራዘጠኝ ሕክምና ይውላሉ የሚለው ጉዳይና እርስዎ እስከተረዱት ድረስ ለምን ተሰረዘ? ምንድን ነው ለዚህ መሰረቱ? ምናልባት ወደኋላ ተመልሰን በጥቅም ተስፋ የተደረገበትንም ሁኔታ እንመለከታለን። ጥሩ ነው። አዎ፣ ይሄ ትላንትና ነው አናውንስ የተደረገው። ሃይድሮክሲክሎሮኩዊን ኢትዮጵያ ውስጥ የለም። የሱ የመጀመሪያው ፓረንት ኬሚካል ነው ያለው ግን ተመሳሳይነት ስላላቸው ኢትዮጵያም ክሎሮኩዊንን የመጠቀም አዝማሚያ መጥቶ ነበረ። በነበረው ዴታ ምክንያት እንግዲህ ትላንትና የመጣው ምንድን ነው? ያኔ ከተፈቀደ ጀምሮ እየተጠና ነበረ። ጥናቱ የተደረገው ከታህሳስ በኢሮፓን አቆጣጠር እስከ ኤፕሪል አስራ አራት ድረስ የተኙ በሽተኞች ኦልሞስት መቶ ሺህ በሽተኞች ተጠንተዋል። ትቤ ግዛት ዘጠና ስድስት ሺህ በሽተኞች ተጠንተዋል። አራት ግሩፕ ከፍለው ነው ያዩቸው አንደኛ ክሎሮኩዊን ብቻ የወሰዱ ፣ ሁለተኛ ክሎሮኩዊን እና ኤዚትሮማይሲን የሚባለውን አንቲባዮቲክ የወሰዱ ፣ ሶስተኛ ሃይድሮክሲ ክሎሮኩዊን ብቻ የወሰዱ ከዛ ደግሞ ሃይድሮክሲ ክሎሮኩዊን ከአንቲባዮቲኩ ጋራ ከኤዚትሮማይሲን ጋር የወሰዱ እና አምስተኛው ግሩፕ ምንም ያልወሰዱ ኮንትሮል ግሩፕ የምንላቸው ነው። የተጠናው ብዙዎቹ ኖርዝ አሜሪካ ውስጥ ቢሆን ዩሮፕ ውስጥ ተጠንተዋል፣ ኤዥያ ውስጥ ያሉ በሽተኞች አፍሪካ ውስጥ፣ ሳውዝ አሜሪካ እና አውስትራሊያ እነዚህ ሁሉ በዚህ ስተዲ ውስጥ ተጠቃለዋል። ወደ ስድስት መቶ ሰባ አንድ ሆስፒታሎች ተጠቃለዋል። እዚህ ውስጥ አማካይ እድሜያቸው የእነዚህ በሽተኞች ሀምሳ ሶስት ዓመት ሀምሳ አራት ዓመታቸው ነው። ከዚህ ውስጥ ኦልሞስት ግማሽ አርባ ስድስት የሚሆኑት ሴቶች ናቸው። ሶ በኤትኒሲቲ ያየቸው እንደሆነ አብዛኞቹ ኦልሞስት ስክስቲ ስክስ ፐርስ ሁለት ሶስተኞቹ ነጮች ሲሆኑ ኤዥያኖች አሉ፣ ብላክ ፔሽንት አሉ፣ ሂስፓኒክ ፔሽንት አሉ። እንግዲህ ያየኸው እንደሆነ በጣም አጠቃላይ የሆነ ጥናት ነው፣ ትልቅ ጥናት ነው። ስድስት ሀገሮች ውስጥ የተካሄደ ነው። ከሁሉም ኤትኒሲቲ ግሩፕ አላቸው። ግን ኦንሊ ዲፍረንስ ምንድን ነው? ኦብዘርቬሽናል ነው። እንግዲህ ኦብዘርቬሽን ምንድን ነው? ክትትል ማለት ነው። ክትትል ነው እንጂ ዋናው እንደ ደብል ብላይንድ ኮንትሮልድ ስተዲ ሳይሆን ኦልሬዲ ያለውን ነገር ነው እየተከታተሉ እነዚህን ሰዎች የተሰጣቸውን ሰዎች የተከታተሉ ውጤታቸውን ነው ያጠኑት። እና በሱ አንዳንድ ሳይንቲስቶች ጥያቄ ምልክት አርገውበታል። ግን ኦልሞስት መቶ ሺህ ሰው ነው የተጠናው ትልቅ ቁጥር ነው። በጣም ትልቅ ቁጥር ነው። እና አለም ላይ ነው ጠቅላላ የተጠናው ማለት ትችላለህ። ሁሉንም የሚያቅፍ አይነት አይነት ጥናት ነው። መልካም ፕሮፌሰር ብስራት ለመሆኑ ጥናቱ በተጨባጭ ምን አመላከተ? ከዚህ ቀደም በአንዳንዶች ዘንድ ገዘፍ ያለ ተስፋ እስኪጥሉበት ድረስ ያደረሰ ለዩናይት ስቴትሱም የምግብና መድኃኒቶች አስተዳደር ሳይንስን መሰረት አድርጎ ከውሳኔ ለሚደርሰው ተቋም በጽኑ ለታመሙና በሆስፒታል የሚገኙ አንዳንድ ህሙማን በጥንቃቄም ቢሆን ይረዳ ይሆናል የሚል ተስፋ አሳድሮ የነበረውን ዛሬ ከጥቅሙ ይልቁንም ጉዳቱ ያመዝናል ያስባሉት የምርምር የጥናት ውጤቶች ምንድን ናቸው? ዋናው ውጤቱ ሁለት ነገር ነበር። ከሞት ይድናሉ ወይ? ሌላው ደግሞ ሳይድ ኢፌክት ወይም አላስፈላጊ የሆነ የጤና ጉዳት ይደርስባቸዋል ወይ? የሚያሳዝነው ነገር በሁሉም ግሩፕ ክሎሮኩዊንም ሃይድሮክሲ ክሎሮኩዊንም ለብቻውም ይሁን ወይም ከአንቲባዮቲክ የወሰዱ በአጠቃላይ ሀያ በመቶ ሲሞቱ ምንም መድኃኒት ያልወሰዱት ግን አስር በመቶ ብቻ ነው ያልወሰዱት፣ ይሻላል። በንጽጽር ሞር ገደልን ሞር ሰዎች ሞቱ በመሰጠታቸው ምክንያት ከሁሉ ደግሞ ዘሀያስ ከፍተኛ ሞት ደግሞ የታየው ሃይድሮክሲ ክሎሮኩዊን ከአንቲባዮቲኩ ጋር ከማክሮላይዱ ጋር ሲሰጥ ነው፣ የዚትሮማይሲን ጋር ያን መድኃኒት ጋር ሲወስዱ ሲወስዱ ሀያ አምስት ፐርሰንት ማለት ከአራት ሰው አንድ ሰው ገደልን ተጨማሪ ማለት ነው። አራት ሰው ሊድን የሚችለው ሲኖር አንድ ሰው ገደልን ማለት ነው። ይሄ አንዱ ነው። ይሄን በመሞት በሁለተኛ ደግሞ ያዩት ነገር አላስፈላጊ ሳይድ ኤፌክት ይኖራል አይኖርም ነው አምስት ጊዜ እጥፍ የልብ በሽታ እንዲያመጣባቸው ሆኗል። እነዚህ ይሄን በሽታ ይሄን መድኃኒት የወሰዱ ሰዎች ልባቸው በጣም በመምታት አሪትሚያ እንለዋለን። ያ ነው የመጣ ነው። ሌላው ሶስተኛው ያገኙት ነገር ምንድን ነው? አትሊስት አሁን ይሄ ሪምዴሲቪር የሚባለው እሱ ብቻ ነው አሁን ለኢመርጀንሲ የተፈቀደው መድኃኒት። አሁን አዲስ ታይም ማለት ነው። ሃይድሮክሲ ክሎሮኩዊን ስለተነሳ ፈቃዱ ስለተነሳ ከሱ ጋራ ይጋጫል። የዛን ዚ ሬምዴሴቨሪን የመስራት አቅም ይቀንሰዋል። ሶስተኛ ይሄ ኤዚትሮማይሲን አንቲባዮቲኩ ለብዙ በሽታዎች እንጠቀመናለን። ኒሞኒያ እንጠቀመ ለበጣም ለብዙ በሽተኞች ይጠቃ ከእሱ መድኃኒት ጋራ ሲቀላቀል የልብ በሽታው እጥፍ ስለሚሆን እሱንም መድኃኒት መስጠት አንችልም ማለት ነው። ሰዎች ሃይድሮክሲክሎሮኩዊን ሲወስዱ እና ይሄ ነው እንግዲህ። መልካም ፕሮፌሰር ብስራት እስኪ አሁን ደግሞ ወደ መነሻው ወደ መሰረቱ እንሄድ። ገና ከመነሻው ምንም ምርጫ በሌለበት በተወሰነ ደረጃም ቢሆን እነኚህ መድኃኒቶች ሊረዱ ይችላሉ የሚለውን ግምት ተስፋ እንዲያሳድር መሰረቱ ምን ነበረ? ያን ውሳኔ ለመውሰድ ሲነሱ በተለይም ደግሞ የዩናይት ስቴትስ የምግብና የመድኃኒቶች አስተዳደር ልዩ ሁኔታ ጋራ በሙከራም ቢሆን በሆስፒታሎች ውስጥ ለጥቅም እንዲሁ ሲፈቅድ ምንድን ነበር መነሻው? አድማጮች ፕሮፌሰር ብስራት ኃይለ መስቀል ካሉላ ጋር የጀመሩት ውይይት አልተቋጨም። ተከታዩ በሌላ ፕሮግራም ይቀርባል። ሙሉ ቃለ ምልልሳቸውን በድረ ገጻችን እና በፌስቡክ ገጻችን እናኖራለን። ለአሁኑ ግን ፕሮፌሰር ብስራትን እናመሰግናለን። የተከበራችሁ አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀዋል። በምሽቱ ፕሮግራሙ ዋና አዘጋጅ ትዝታ በላቸውና በሌሎችን ባልደረቦቻችን ስም የምሰናበታችሁ ጽዮን ግርማ ነኝ። አብራችሁን ስለቆያችሁ እናመሰግናለን። ከኛ ቀጥሎ የትግርኛ ዝግጅት የአየር ሰዓቱን ይረከባል። በእኛ በኩል ሰላም፣ ደህና እደሩ።